ዶክተር ውብሸት ተስፋዬ በካምብራ ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪ። ዶክተር አለማየሁ መኮንን በዲከን ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪ። ዶክተር አለማየሁ አሁን ተስፋፍቶ ያለው አውስትራሊያ ውስጥ የዴልታ ቫሪያንት ነው። የዴልታ ቫይረስ ከዚህ በፊት ከነበሩት ካልፋ የኮሮና ቫይረስ አይነት በምን መልኩ ይለያል? አደገኛነቱና ተዛማችነቱስ እንዴት ይነጻጸራል? እሺ ፊውቸር ዛንሰርች እንደሚባለው ኮቪድ ጋር በተገናኘ አሁን በጣም እንደውም አስፈሪው ነገር ወደፊቱ የሚፈጠሩ አዲስ ቫሪያንቶች ምቾት ያደርጋል። አስ ታይም ጎዝ ኦን ኮቪድ የሚያመጣው በሽታ ካርስኮስ የሚባለው ቫይረስ አዳፕቴሽን መካኒዝም አለ። አዲስ ቫሪያንት የመፈጠር ቻንሱ በጣም ሀይ ነው። እንግዲህ ኢን ዘ ላስት ዋን ያየ ነው ይሄ ነው። አሁን ያሉት ቫሪያንቶች በጣም ብዙ ናቸው። ከዛ ውስጥ አንደኛው ዴልታ ነው። የዴታ ቫይረስ ያው ከሌሎች ቫርያንቶች ሰማ የሚለየው ምንድን ነው? በጣም ሳንስሊስ የማድረግ የመሰራጨት ባህሪ በጣም ሀይ ነው። ዲዚዝ ፕሮግሬሽኑ በዛ ዕለት በጣም የዲዚዝ የማምጣት ሳንሱን በዛ ዕለት ሀይ ነው። ይሄ ለፐብሊካል አድቮኬሰት በጣም በጣም ኮንሰር ነው። አንደኛው ከሚለየው ውስጥ ምንድን ነው ምንም እንኳ አሁን የከረንትሊ ያሉት ቫክሲኖች ኢፌክቲቭ ቢሆኑ ከበፊት ካሉት ቫሪያንቶች ግን ሲነፃፀር ለሱ ኢፌክቲቭ ነው። ለምሳሌ ፋይዘር ኢፌክቲቭነሱ 94 ፐርሰንት ነው ኖርመሊ፣ ነገር ግን ዴልታ ላይ ይቀንሳል ላይ 88 ፐርሰንት። ወደፊቱ በጣም መጠንቀቅ እንዳለብን መጠንቀቅ ያለብን ሲባል እንግዲህ ስ ወደ ቫክሲኔት ነው የምንመጣው ማለት ነው። ሁላችንም ቶሎ ቫክሲኔት አድርገን ይህንን ቫይረስ ዜሮ ኮቪድ ስትራቴጂ ባይቻልም እንኳ መቀነስ ይቻላል። ሰርኩሌት የሚያደርገውን የዴልታ ቫይረስን መቀነስ ይቻላል። ሶ ዛትስ ዋን ዌይ ቱ ኢራዲኬሽን ኖ ዋን ኢዝ ሴፍ አንቲል ኤቭሪባዲ ኢዝ ሴፍ ኖ ማተር። ይሄም የሚሆነው ሁላችንም በመከተብ ሁላችንም ለክትባት ዝግጁ በመሆን ኢራዲኬት ማድረግ ይቻላል የሚል አሳብ ዶክተር ውብሸት ክትባቶቹ የሚሰጡት በነፃ ነው፣ አውስትራሊያ ውስጥ ለማንኛውም ሰው አሰጣጡ በምን መልኩ ይመለከቷል? የበለጠ ሰዎች ሄደው ክትባት እንዲከተቡ በሌሎች ሀገራት የተለያዩ ማበረታቻዎች ከቫክሲኑ ጋር አብረው ይሰጣሉ። ለማበረታቻነት የማስታወቂያ ሥራዎች መልእክቶች ከጤና ባለሙያም ሆነ ከፖለቲከኞች የሚተላለፉት በማስታወቂያ ስራዎችም ቢሆን የተሻለ ሆኖ እንደሚገኙ ይነገራል። አውስትራሊያ ውስጥ ምን መደረግ አለበት? በምን መልክ ነው መልእክቶች ሊወርዱ የሚገባ? በተለይ በማህበረሰብ ደረጃ እንዳልከው፣ በተለያዩ አገራቶች ውስጥ ሎተሪንም ጨምሮ አንዳንድ የስራ ካምፓኒዎችም ደግሞ እንደ አስገዳጅ ቅድመ ሁኔታም እያቀረቡት ያለ ሁኔታ ነው። አንዳንድ ነገሮች እንደሚያመላክቱትም ስታየው ለወደፊት ጉዞ ለመጓዝ እራሱ አሁን ለምሳሌ ወደ ዩኬ ለመግባት ይመስለኛል የተከተበ ሰው ኳረንቲን ማድረግ አይጠበቅበትም የሚል ነገር መምጣታቸውን ስታይ እነዚህ ነገሮች ለወደፊት የሚያመላክቱ ብዙ የምናደርጋቸው ነገሮች ከክትባቱ ጋር የተሳሰሩ ነገሮች ሊሆኑ ይችላሉ፣ ወይንም ደግሞ መከተባችን አስገዳጅ የሚሆንበት ሁኔታ ሊፈጠር እንደሚችል ነው የሚያመላክቱት ማለት ነው። ግን እንደዛም ሆኖ በማህበረሰቡ ደረጃ ያለው ተቀባይነት የክትባቶቹ ተቀባይነት አሁንም ቢሆን ሙሉ ለሙሉ አጥጋቢ ነው የሚባል አይደለም። የተጠራጣሪነቱ አለ። ችግር ይፈጠርብኛል ብሎ የሚያስበው ሰው ይኖራል። ወይንም ደግሞ የሴራ ትንተናዎች ሁሉ አሉ። ይሄ በሽታው እውነት ይሁን አይሁን የሚለው እስካሁን እነዚህ እነዚህ ነገሮች አሁን በቅርብ እኮ በሲድኒም በሜልበርን የሚያየናቸው ተቃውሞ ሰልፎችን ስታይ ማህበረሰቡ ላይ አሁንም ቢሆን ላለመከተብ የሚፈልግ አካል እንዳለ ወይም ክፍል እንዳለ እንመለከታለን። ወደ ማህበረሰቡ ማውረድ የሚለው እንግዲህ አሁንም የሚዲያዎች ትልቅ ስራም ይጠይቃል የህዝብ ባለሙያዎች፣ የቤተሰቡ፣ የሁሉም ኃላፊነት ነው የሚሆነው እውነት ለመናገር ማለት ነው ግን ይሄ የሎተሪ ስታይል ወይንም ደግሞ አንተ ለምታደርገው ነገር ሪዋርድ ማድረግ ወይም መሸለም የሚለውን ነገር እስካሁን ድረስ አውስትራሊያ ኢንተርቴን አላደረገችውም። በማህበረሰብ ደረጃ የግለሰቦች ኃላፊነት ነው አሁንም ድረስ ማለት ነው። ምክረ ሀሳቡ መውሰዱን ቢያበረታታም አሁንም ቢሆን ክትባቱን መውሰድም ካልክ የማይሰጥበት ሁኔታ ነው ያለው እና እነዚህ ነገሮች የሚያሳዩን እኛም ቢሆን እንደ ባለሙያዎች በጣም ብዙ ኃላፊነት እንዳለብን ህዝቡን ማሳመን አብሶ ደግሞ ወደኛ ወደኛ ማህበረሰብ እዚህ አውስትራሊያ ውስጥ የሚኖረው ማህበረሰባችን ስንመጣ እንደ አንድ ግለሰብ እና እንደ አንድ ባለሙያ መመክረው መከተቡን ነው። ምክንያቱም አሜሪካ ላይ ወይንም ሌላ ሀገር ላይ የምናያቸው ድምዶች እንደሚያሳዩት ሰዎች ሆስፒታል ገብተው የሞት አፋፍ ላይ ከደረሱ በኋላ ክትባት ሲጠይቁ የባለሙያዎቹ የሚሏቸው ምንድነው አሁን ልንረዳቸው አንችልም፣ በጣም አሁን ብንሰጣችሁም ሊከላከልላችሁ የሚችል ደረጃ አይደለም ብለው ነው የሚያሳዝን ምላሾች የሚሰጧቸው። ያ የሚያሳየህ እዛ እንዳትደርስ ለማድረግ ክትባቱ መውሰድ በጣም በጣም ቁልፍ የምንለው ነገር እንደሆነ ነው። እና በተቻለ መጠን የእኛ ማህበረሰብ የምመክረው ክትባቱ መውሰድ አሁንም ካለመውሰድ በጣም የተሻለ ነው። አውስትራሊያ ደግሞ እንደመኖራችን አንዳንዴ እንደ እድልም እንደ ኦፖርቹኒቲም ነው ማየው፣ ምክንያቱም ነገሮችን በቀላሉ የማግኘት አጋጣሚ ስለሚፈጠር እሱን አጋጣሚ በአናባክ ነው። ጥሩ ነው። ምክንያቱም ከራሳችን ጋር ከቤተሰቦቻችን ጋር የተያያዘ ጠቀሜታ ይኖረዋል። ካሳሁን ዶክተር አለማየው አንድ ግለሰብ ምክራችሁን ሰምቻለሁ፣ ግን አስትራዜኔካ ከሚከተብ ይልቅ ፋይዘርን የፈለገውን ጊዜ ያክል ይቆይ ጠብቄ መከተብ ይሻለኛል ብሎ የሚሉ ወገኖች ቢኖሩ፣ እነዚህን ሰዎች ሀሳባቸውን ቀይረው አስትራዜኔካ እንዲከተቡ ለማድረግ የእርሶ የማሳመኛ ምክር ሀሳብ ምን ይሆናል? በጣም አሪፍ ጥያቄ ነው። በእርግጥም ይህ ሀሳብ በብዙዎች ሰዎች ማይንድ ያለ ይመስለኛል። በተለይ ክትባት ለመውሰድ የሚጠራጠሩ ብዙ ሰዎች አሉ። አንደኛው ምክንያታቸው ይሄ ነው። ሰው ሲወስድ አይቼ የሚሉት ነገር ይኖራል። ኦሬልት ደግሞ ሌላው ከተከተበ ሌላ ሰው ከተከተበ እኔም ሴፍ ሆናለሁ የሚል አስተሳሰብ። ይህ እንግዲህ አሁን ሄርድ ኢሚዩኒቲ የሚባለው ለማምጣት የሁላችንም አስተዋጽኦ ይፈልጋል። የሁላችንም መረባረብ ነው የሚፈልገው

ነገን መጠበቅ እኔ ጥሩ መፍትሄ ነው ብዬ አላስብም። ዛሬውን ዲሲሽን መውሰድ ካለበት አንድ ሰው ዛሬውን ዲሲዥን ማድረግ አለበት ብዬ አስባለሁ። እንግዲህ ሁሉም ኦፕሽኖች አሉ እንደተባለው፣ ያው ኦልዞ እንግዲህ አሁን አብስታይን ፕራየሪቲ ግሩፕስ ላይ ብቻ ያተኮረ ቢሆንም የአውስትራሊያ ቫክሲን ሮል አውት ፕራየሪቲ ግሩፕስ ላይ ወረፍ ያተኮረ ቢሆንም ግን ስቲል እንደዛም ሆኖ ሲሴት የሚያደርጉ ሰዎች ቢያስቡበት ቢስታይል ቢያደረጉ ምክሬ ነው። ቫክሲን ካለመቀበልም አልፎ ሎክዳውን አለመቀበል እየመጣ ነው። እንደዚህ አይነት ነገሮችን ለመቅረፍ አይን አሪፎ ሀሳብ የሚመስለኝ ሰው ቁጭ ብሎ እንደዚህ አይነት ነገሮችን ቢስተፍ ለማድረግ ቢሳይድ እንዲያደረጉ ለመከተብ ቢሳይድ እንዲያደረጉ መቅራል ዶክተር ወብሸት በአሁኑ ወቅት አውስትራሊያ ውስጥ 45ት ነጥብ አምስት ፐርሰንት ያክል ነው ከጠቅላላ ሕዝቡ መካከል ክትባት ወስዶ ያለው ወይም ወደ 12 ሚሊዮን እየተጠጋን አሁን በእርግጥ ሰሞኑን ሙሉ በሙሉ የተከተቡ ሰዎች ብዛት አራት ሚሊዮን እየደረሰ ነው። ሁለተኛውን ዞር ክትባት ጭምር የወሰዱት ቢያንስ እስከ 80 ፐርሰንት ያክል ድረስ መከተብ ያስፈልጋል። አውስትራሊያ እንደተባለው ከነኚህ በኮሮና ቫይረስ ላይ የሚጣሉ ገደቦች ለመውጣትና ጣኔ ሀብቱም ወይም ኢኮኖሚውም እንደዚሁ ሙሉ በሙሉ መንቀሳቀስ እንዲቻል ዓለም አቀፍ ድንበሮችንም ለመክፈት ተወሰነ መልኩ እንዲያስችል ለማድረግ የሚሉ አታዮች ይሰነዝራሉ። በፖለቲከኞቹም በህክምና ባለሙያዎቹም ዘንድ ይሄ ምን ያህል አሳማኝ ነው? ሰማንያ ባለው ፐርሰንት በሌሎች ወገኖች ከዛ በላይ ዘጠናዎች ውስጥ መግባት አለብን፣ ያም በቂ አይደለም የሚሉ የተለየ ሀሳቦችም ይሰነዘራሉ። በእርሶ አስተያየት እስከየት ድረስ መሄድ መቻል ያስፈልጋል? አሁን ባለው የክትባት አቅርቦት እጥረት ሳቢያ አውስትራሊያ መቼ እዛ ላይ መድረስ ትችላለች የሚል አስተሳሰብ አለ። ይሄ በጣም ጥሩ ጥያቄ ነው። ከሳሁን ያው እንዳልከው ይሄ በማህበረሰብ ደረጃ በሽታ መከላከል አቅም ለማዳበር ወይም ደግሞ የሄርድ ሚኒቲ የምንለው ማለት ነው። እሱን ደረጃ ላይ እስካልደረስን ድረስ በሽታውን በአጥጋቢ በሆነ መልክ መከላከል አንችልም እንደ ማህበረሰብ የሚለው ነገር አለ። ሁሌም በሳይንስ እንደምናውቀው አሁን ለምሳሌ የፍሉ ሻት የምንወስዳቸው በየአመቱ እንደዚሁ ከሰባ ፐርሰንት በላይ ወይም ከሰማኒያ ፐርሰንት በላይ ማህበረሰቡ ይከተባቸው ይመከራል። ምክንያቱም ልክ ያን ያክሉ ማህበረሰብ ሲከተባቸው ነው የመከላከል አቅሙ ወይንም ደግሞ የመሰራጨት አቅሙ ሙሉ ለሙሉ የሚቀንሱ የበሽታው የመሰራጨት አቅም ማለት ነው። በኮቪድም መጀመሪያ ላይ የተሰላው የነበረው እስከ ስልሳ ሰባት እስከ ሰባ ምናምን ፐርሰንት ድረስ ጥሩ ነበረ ይባል ነበረ። አሁን ልክ ዴልታ ቫሪያንት ግን ሲመጣ የዴልታ ቫሪያንት ከአንድ ሰው ወደ አንድ ሰው የመሰራጨት አቅሙ በጣም ፈጣን ነው ሄርድ ኢሚኒቲ ደግሞ ካልኩሌት የሚደረገው እነዚህ የትራንስሚሲቢሊቲ የምንለው ወይንም ደግሞ ከአንድ ወደ አንዱ የሚተላለፍበት ፍጥነት ምን ያህል ነው? ለምሳሌ አንድ ሰው በሽታው ካለበት ሰው ጋር በመጋለጡ የመያዝ አቅሙ ምን ያህል ነው ምናምን ነገር የሚለው ነገር ታይቶ ነው እና አሁን በዴልታ ቫሪያንት ባለው ሁኔታ እና በፍጥነቱ ስናየው፣ ሰማንያ በመቶ ራሱ በቂ ላይሆን ይችላል፣ ከዛ በላይ ሊያስፈልገን ይችላል የሚሉ ናቸው መረ- መረጃዎች የሚያሳዩት ማለት ነው ያ ማለት በጣም ብዙ ሰው መከተብ አለበት ማለት ነው። ሌላ ደግሞ በጣም ኢምፖርታንቱ ነገር ምንድን ነው? ሌሎች በሽታዎች ላይ አንድ በሽታ ይዞ ስታገግም ያንን በሽታ የመከላከል አቅም ስለምታጎለብት ተመልሶ የመያዝ አቅመ ይቀንሳል። ግን አሁን ኮቪድ ከዚህ በፊት የያዛቸው ሰዎች ዴልታ ቫሪያንት ሊይዛቸው እንደሚችል ነው መረጃዎች የሚያሳዩት ማለት ነው። ስለዚህ መከተቡ ነው የተሻለ አማራጭ የሚሆነው ይዞት እኳ ላለፈ ሰው ማለት ነው እና በጣም ሲግኒፊካንት የምንለው ወይም ደግሞ አጥጋቢ የምንለው ማህበረሰብ ደረጃ መከተብ አለበት። አውስትራሊያ ደግሞ በመጀመሪያ ላይ በተሰሩ ስህተቶች ምክንያት አቅርቦት ችግር አጋጥሟቸዋል። አብሶ የፋይዘር ማለት ነው እንግዲህ የሰው ተቀባይነት ከክትባቱ አይነት ጋር ሆነ የተሳሰረ ስለሆነ ፋይዘር አቅርቦት እጥረት ስላለ ሰውም ሙሉ ለሙሉ የመከተብ ፍላጎቱ እምብዛም ያልሆነው ለዛ ነው እና አሁን አውስትራሊያ እየሄደች ባለችበት ሁኔታ ትንሽ ጊዜ ሊፈጅ ይችላል። እስከሚቀጥለው ዓመት አጋማሽ ሁሉ የሚሄድ ነው የሚመስለው አሁን የመጀመሪያውን አጥጋቢ የሚባል ነገር እኳ ለማዳረስ ማለት ነው። ግን አሁን ከስህተታቸው በመማር ምንድነው እያደረጉ ያሉት? አሁን የሚያሳዩት መረጃዎች ምንድነው፣ ሶስተኛ ዶዝ መስጠት ወይንም ደግሞ ቡስተር ዶዝ የምንለው መስጠት ውጤታማ እንደሆነ እየታየ ነው ልክ ለሌላ ለጉንፋን ለፍሉሻት ምናምን እንደምንወስደው ቆይተህ ሌላኛ አንድ ዶዝ መጨመር የተሻለ ውጤት እንደሚያሳይ በፋይዘር ዶዝ የሚወጡ መረጃዎች ስለሚያሳዩ አውስትራሊያ ከሰማኒያ ሚሊዮን በላይ የፋይዘር ዶዝ ነው አሁን እየተፈራረሙ ያሉት። ለዛ ለቡስተሩ ይጠቅመናል የሚል ማለት ነው እና የሰሯቸው መጀመሪያ ላይ የተሰሩ ትንሽ ስህተቶች አሁን ለማረም ሙከራ እያደረጉ ስለሆነ ያለው ጊዜ ሂደት አውስትራሊያ ጥሩ ፖዚሽን ላይ ትሆናለች ብዬ ነው ማም ነው ግን እስከሚቀጥለው ዓመት አጋማሽ ወይም መጨረሻ ድረስ ጉዞ ምናምን ነገር የሚለው አሁን የሚታሰብ አይመስልም። አሁን ያወጧቸውም ነገሮች ስናይ ትንሽ ጊዜ የሚፈልግ ነው የሚመስለው። ዶክተር አለማየሁ፣ አንዱም በተለይ በግለሰቦች ደረጃ የሚነሳው ጥያቄ ቢኖር በተደጋጋሚ ክትባት ከተከተብኩ በኋላ ፋይዘርም ይሁን አስትራዜኒካ እንደገና በቫይረስ የመያዝ ሁኔታዎች ሊኖሩ ይችላሉ ወይ የሚል ጥያቄዎች አሉ። አንድ ሰው ክትባት ከተከተበ በኋላ ፋይዘርም ይሁን አስትራዜኒካ ኮሮና ቫይረስ የመያዝ አጋጣሚዎች ይኖሩታል። አንድ ቫክሲን ዘጠና አራት ፐርሰንት ኢፌክቲቭ ነው ስንል፣ ሰማኒያ ፐርሰንት ኢፌክቲቭ ነው ስንል ያ የቀረው ፖርሽን እስኪል ሚይዘው ሰዋለ ማለት ነው። ዘጠና ፐርሰንት ኢፌክቲቭ ነው ስንል ስድስት ፐርሰንት ሚያስዋለ ማለት ነው። ስለዚህ ይህ ስድስት ፐርሰንቱ ፖፑሌሽን ምን ይሆናሉ የሚለው ደግሞ ስናየው፣ እንደገና በተናጥል ስናየው፣ ይህ ስድስት ፐርሰንቱ ፖፑሌሽን ይያዙም እንኳ ኮቪድ ቫክሲን ካልወሰዱስ ጋር ሲነጣጠር በጣም የተሻለ የማገገር ወደ ሆስፒታል ያለ መግባት ያለ መሞት ቻንስ አላት። በሁሉ ፐርስፔክት ማየት ይቻላል። አንደኛ በሽታው ይከላከልናል። ሁለተኛው ቢይዘንም እንኳ ሞትን የመቀነስ ወደ ሆስፒታል የመግባትን ወደ ጽኖቱ መሆን የመግባትን ሰዓት ይቀንሳል። ምን ጥያቄ የለው። ክትባቶች መውሰድ ከዚህ ማንጻር መታየት አለበት የሚል ነው። ቪዘ ይችላል ኦፍኮርስ፣ ግን ቪዘን ግን ከአለም መውሰድ በጣም የተሻለ አውትካምና ያለው ለማለት ነው። ዶክተር ውብሸት ከአሁን ድረስ ክትባቱን ላልወሰዱ ሰዎች ወይም አንዱን ክትባት ከሌላው ክትባት ጋር በማማረጥ እንቆያለን ለሚሉ ወገኖች የእርሶ መልእክት ምን ይሆናል? እሺ አመሰግናለሁ። ከሳሁን ክትባቱ አሁን መውሰድ አለመውሰድ የሚለው ነገር እውነት ለመናገር አብሶ ኢትዮጵያውያን እንደሚኖር ኢትዮጵያዊ የቅንጦት ጥያቄ ነው ብዬ አድርጌ የመወስደው። ምክንያቱም ክትባቱን ማግኘታችንን ቀለል አድርገን አንይው። ራሳችንንም ቤተሰቦቻችንን የመጠበቅ ኃላፊነትን ያለብን። እኔ ምክሬ የሚሆነው ክትባቱን ውሰዱ። እኔ ራሱ ወስጃለኝ። በቅርብ የማውቃቸውም ሰዎች ወስደዋል። ያ ደግሞ የህብረተሰቡ ያለብንም ሀላፊነት ነው እና መከተቡን ነው መመክረው ካሳሁን አመሰግናለሁ የተከተቡት አስትራዜኒካ ነው አዎ አስትራዜኒካ ክትባት ነው የተከተብኩት ምንም ችግር አላጋጠመኝም ብዙም የወሰዱ ሰዎች አውቃለሁ ብዙ የወሰድኩት ካሳሁን ዶክተር አለማየወስ በእርሶ በኩል ካሁን ላልተከተቡ ወይም ደግሞ ከአስትራዜኒካ ይልቅ ፋይዘርን ጠብቃለሁ ብለው ብለው ለሚሉ ወገኖች የእርሶስ ምክረ ሀሳብ ምን ይሆናል ሳሁን ምንም ጥያቄ የለም ይህ ዲሲሽን ውሳኔው ለነገ የሚባል አይመስለኝም። አጋጣሚው ከተገኘ መከተቡ ካለመከተቡ ጥቅሙ በጣም በጣም በጣም አይገናኝም። እ የምመክረው መከተብን ካለመከተቡ በጣም በጣም እኔ ፋይዘር ወስጃለሁ። ፋይዘርን የወሰድኩት በአጋጣሚ ወቅቱ ፋይዘር አንደር ሲክስቲን ስለሚያስገድ ስለነበረ ነው እንጂ እኔ ፕረፈረንሻሊ መርጬ አይደለም። መከተቡ በጣም ጥቅም አለው። ሁላችንም ካልተከተብን ኖዋን ስ አንቲ ኤቭሪዋን ስ የሚለውን ሞቶ በዚህ ባጠቃልለው የሚሻለው። ዶክተር ኡብሸት ተስፋዬ በካምብራ ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪ፣ ዶክተር አለማየሁ መኮንን በዲከን ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪ፣ ስለ ቃለምልልሱ እና ምክራ ሀሳቡ እናመሰግናለን። እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።